የአረብ ባህረ ሰላጤ ሀገራት ትንሽቷን በነዳጅ ዘይት የበለጸገችውን ቀጠርን ማግለላቸው ጀርመንን አሳስበዋል። ችግሩ በዲፕሎማሲያዊ መንገድ እንዲፈታ ሀሳብ ያቀረበችው ጀርመን ሳውዲ አረቢያ እና ሌሎችም የአረብ ሀገራት በቀጠር ላይ የጣሉትን የምድር የባህርና የአየር መስመሮች እገዳ እንዲያነሱ ጠይቃለች። ባለፈው ሳምንት መጨረሻ የጀርመን ውጭ ጉዳይ ሚኒስትር ዚግማር ጋብርኤል የቀጠሩን አቻቸውን ሼህ ሙሐመድ አብዱራህማን አልታኒን በርሊን ውስጥ ባስተናገዱበት ወቅት ይህንኑ የመንግስታቸውን አቋም ግልጽ አድርገዋል። አሁን የዲፕሎማሲ ሰዓት መሆኑን በጥብቅ እናምናለን እናም እርስ በርስ መነጋገር አለብን ከአሜሪካን አቻዎቻችን ጋር ከዚያም በላይ በአካባቢው ካሉ ባለስልጣን ጋር መነጋገር በተለይ የባህርና የአየር እገዳው እንዲነሳ መፍትሄዎችን ለመፈለግ መጣር አለብን የጋብርኤል ተማጽኖ በአካባቢው የሰፈነ ውጥረት እንዲረግብ እየተሰነዘረ መፍትሄ ነው። ሆኖም ጀርመን ለቀጠር ይህን መሰሉን ድጋፍ ማድረጓን ጀርመን ውስጥ የሚቃወሙ ወገኖች አሉ። የዘመናዊ መካከለኛ ምስራቅ ጥናት ማዕከል ኃላፊ ኦልድሪክ ፍራይታግ ተቃውሞ ቢኖርም ጋብርኤል ይህን ያሉበት ሌላ ምክንያት አለ ይላሉ። በአንድ በኩል የጀርመን ውጭ ጉዳይ ሚኒስትር ከአንዳንድ በዓለም አቀፍ ደረጃ ከብሬታ ካላቸው ድርጅቶች ጋር በመሆን ንግግሮችን የማካሄድ የቆየ ልምድ አለው። ሌላው ደግሞ ጀርመን በሁለቱ ሀገራት ማለትም በቀጠርና በሳውዲ አረቢያ ከፍተኛ የውጭ ንግድ ጥቅሞች አሏት። ይህ ብቻ አይደለም፣ ጀርመን ውስጥ ሰፊ የቀጠር መዋለ ነዋይ ፍሰት አለ። ከቀጠር ጋር ሲነጻጸር የሳውዲ አረቢያ ወረታ አነስተኛ ነው። Saudis in Deutschland. የአልታሊም ሆነ የግብፁ ፕሬዚዳንት የአልሲሲና የሳውዲ አረቢያ ውጭ ጉዳይ ሚኒስትር የአዴል አልጁቤር የቅርብ ጊዜያት የበርሊን ጉብኝቶች ጀርመን የምትፈለግ የንግግር አጋር መሆኗን ያሳያሉ። የጀርመን ውጭ ጉዳይ ሚኒስቴር ቃል አቀባይ እንዳሉት ግን ሀገሪቱ የሽምግልና ሚና አይኖራትም። የምትችለውን ማድረጓ ግን አይቀርም። ወደ አንዳቸው ላለማዘንበል ግን መጠንቀቅ እንዳለባት ግልጽ ነው። ሌላው አሳሳቢ ጉዳይ በጀርመን ኩባንያዎች የሚገኘው የቀጠር ገንዘብ ነው። ቀጠሮች ከወረቱባቸው የጀርመን ኩባንያዎች መካከል ዶቼ ባንክ፣ ሲመንስ እና ፎልክስቫገን ይገኙበታል። ከዚህ ጋር በተያያዘ ከሚነሱ ጥያቄዎች መካከል ምናልባት ሲመንስ ገንዘቡን ሳውዲ አረቢያ ውስጥ የኢንጂነሪንግ ኩባንያ ለመትከል ሊጠቀምበት ይችላል። በዶቼ ባንክ ውስጥ ያላቸው ድርሻስ ምን ያህል ነው? በፎልክስ ቫገን ኩባንያ ተቆጣጣሪ ቦርድ ውስጥ ሁለት ቀጠሮች አሉ። ቀጠሮች ገንዘብ ቢያስፈልጋቸውና ድንገት ቢያወጡት ምን ይፈጠራል? ዓለም አቀፉ ማኅበረሰብ ቀጠር አሸባሪዎችን ትደግፋለች የሚል አቋም ከያዘ ጀርመን ባለው የቀጠር መዋለ ንዋይ ላይ ምን አይነት ተጽዕኖ ይኖረዋል የሚሉት ይገኙበታል። ጉዳዩ የሚመለከታቸው የጀርመን ድርጅቶች ብዙውን ጊዜ የአረብ ባለወረቶችን በሚመለከት ምንም አይናገሩም። ዶቼ ባንክ በዚህ ጉዳይ ላይ አስተያየት አንሰጥም ነው ያለው። ሲቀጠር በዶቼ ባንክ 9 በመቶ፣ በፎልክስቫገን 17 በመቶ፣ እንዲሁም በሲመንስ 33 በመቶ ድርሻ አላት። ያም ሆኖ ባህላዊ ዩኒቨርሲቲ የዓለም አቀፍ የንግድ ግንኙነቶች መምህር ማርቲን ክላይን እንደሚሉት ቀውሱ ለጀርመን ኩባንያዎች አሳሳቢ አይደለም። እንደሚመስለኝ ኩባንያዎች በአጭር ጊዜ ውስጥ ምንም አይነት ለውጥ ይኖራቸዋል ተብሎ አይጠበቅም። ቀጠርም ከቀውሱ ጋር በተያያዘ በኢኮኖሚያዊም ሆነ በፖለቲካዊ ምክንያት ውርታዋን ታቆማለች ተብሎ አይጠበቅም። ከዚህ በመነሳት የቀጠር ቀውስ በጀርመን ኩባንያዎች ላይ የሚያደርሰው ተጽዕኖ አነስተኛ ነው ብዬ ነው የማምነው።